አቶ ኤልያስ የማነ የቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር የሕዝብ ግንኙነት ኃላፊ። ወይዘሮ ሰብለ ግርማ የቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር የባህልና ኪነ ጥበብ ኃላፊ። እንደሚታወቀው አዲሱን የ2012 ኢትዮጵያውያን ዘመን መለወጫ ለመቀበል የማህበራችሁም እንደዚሁ በዝግጅት ላይ ነው። ሁለት የተለያዩ ዝግጅቶች አሉ። ቅዳሜ ፉቱስክሬ፣ እንደዚሁም ደግሞ በ14 ዋነኛውን አዲስ ዘመን ለመቀበል በቅድሚያ ወይዘሮ ሰብለ የቅዳሜው ዝግጅት ምን ይመስላል? የዝግጅቶቹ ዝርዝሮች ምንድን ናቸው? በጣም አመሰግናለሁ። የሴፕቴምበር ሰባቱ አሁን የቅዳሜው ዝግጅት በፉትክሬ ሞል በተለመደ ቦታ ነው የተዘጋጀው። ብዙ የተለያዩ አዝናኝ ነገሮች እና የተለያዩ ባህላዊ ነገሮች አሉን። ከነሱ መሀል ብዙ ቦታ የሚይዘው የህፃናቶች የባህል ውዝዋዜ፣ የባህል ጨዋታ ባህል ሙዚቃዎች እንዲሁም የኢትዮጵያ አልባሳት ባህል ትርኢቶች ይኖሩናል። የተለያዩ ብዙ ነገሮች አሉን። ቀኑን ሙሉ ከአስራ አንድ ሰዓት እስከ አምስት ሰዓት ድረስ በሙዚቃውን በዲጄን ልናዝናናችሁ ተዘጋጅተናል። ብ አቶ ኢልያስ በ14 የሚካሄደው አዲስ ዘመን ቀበላው በምን መልክ ነው የሚከናወነው? የትና እንዴት ነው የዝግጅታችሁ መሰናዶ? ከወዲሁ አመሰግናለሁ ካሳሁን። እንግዲህ ያው ስለ ዝግጅቱ ሰብሊ ይገልጻል ያለች ቦታ የትና እንዴት እንደሚካሄድ፣ ያው ኒኮልሰን ስትሪት ሞል ላይ ነው፣ ፉስክሬ ውስጥ ከጠዋቱ ኤለቨን ኦክሎክ እስከ ፋይቭ ፒኤም ድረስ ነው። እንግዲህ በጣም ሰፋ ያለ ዝግጅት ነው። በዚች በአጭር ጊዜ ውስጥ በጣም ጉልበታቸውን አቅማቸውን አንድ ላይ አስተባብረው ይህንን በዓል እንዲከበር በጣም በጣም ለፍተዋል። በተለይ ሰብሪ በጣም ብዙን ድርሻ ትይዛለች ማለት እችላለሁ። ከዛ ውጪ አዲሱ መመራር ኮሚቴ እያገዘ ነው፣ እና በጣም ልዩ የሆነ ዝግጅት ይኖራል። ምክንያቱም ያው ከእምነት ዝማሬ ጀምሮ በማዮሽ አለ ግጥሞች ይቀርባሉ። የባህልን ሙዚቃና ዘመናዊ ይቀርባል። ኤርሳስ ስንት ባንድ አለ፣ እንደገና የሀገር ባህል ጭፈራ፣ የህፃናቶች ጭፈራ፣ የፋሽን ሾው። ይህንን ሁሉ እንግዲህ ቡናችንን እያፈላን ይዛለት የአውስትራሊያን አየር እያወር ነው በጣም የአዲሱን አመት መማጫ መቀበላል የግድ ያስፈልጋል ማለት ነው። ይሄ ዋናው ስ በዓል ዝግጅት በአስራ አራት የምታካሄዱት የአዲስ ዘመን መለወጫ እንግዲህ። በነገራችን ላይ ይህ ፌስቲቫል ብዙ አብሮነታችንን የሚያሳይ የባህል እሴቶቻችንን እያካተተ ነው። አዲስ አመት ኢትዮጵያ በሊቃውንቶቿ ጥበብ የተቀመረ የራሷ የሆነ ዘመን መለወጫ ያላት እና ወረሃ መስከረም አውደ አመት ወይንም ቅዱስ ዮሐንስ እንቁጣጣሽ በተለያየ ስም ብላ የዘመን መለወጫ እንዲሆን የመረጠችበት ለሌላው ዓለም ሚስጥር የሆነ የራሷ ታሪካዊ እና ሃይማኖታዊ የቀመር ውጤት በአበባ ታጅቦ ለዘመናት መምጣቱን የምታሳይበት ነው ወረሃ መስከረም ማለት ነው። እንግዲህ ይህ ወረሃ መስከረም ማለት አመት በዓሉ የሚውለው ማሐሙስ ላይ በመሆኑ የስራ ቀድም ስለሆነ ይህ የሚከበረው በአስራ አራት ነው። ቅዳሜ ዕለት ማለት ነው። በአስራ አራት ይከበራል የዛለት ነው እንግዲህ ሁሉ ሀሳባችንና ዓላማችንን የዛለት ነው። ያን ከዚህ ከፌስቲቫሉ ጀምሮ ያንን ነገር በስፋት ወደ ህዝብ እንዲሰርጽና እኛም ደግሞ ወደ ባህላችንና ወደ ልባችን እንዲመለስ የሚያደርገን ማለት ነው። በእምነታችን ተከባብረን፣ ተፈቃቅረን ለረጅም ዘመን ተፈቃቅረን ፈጣሪያችንን እንዳመሰገንም ፈረሃ እግዚአብሔር አድሮብን በሰላም በፍቅር በህብረት በመቻቻል የምንኖር የአንድ ሀገር ልጆች መሆናችንን የምናሳይበትም ቀን ነው። አት ዘ ሴም ታይም ደግሞ አለባበሳችን፣ ቋንቋችን፣ ነፃነታችን፣ በባህላችን በሙዚቃችን፣ በጭፈራችን፣ በሀዘን በደስታችን፣ ባለን ትስስር ይህንን የረጅም ዘመን ትሩፋት አቆይተን ከዘመን ዘመን ከአዋቂ ወደ ልጅ የሚተላለፍ ታላቅ ቁርስና ቅርስ እንዳለን የምናሳይበት ቤታችን ሰፊና እንግዳ ተቀባይ እንደሆነን ለሌሎች ባህሎች እንግዳ እንዳልሆን እና ጥሩ ጥሩ ባህሎች የምንወስድና የኛንም የምናወርስ መሆናችንን የምናሳይበት እና በጸጋይ የምንኖር መሆናችንን ብንርቅም ሀገራችንን በልባችንና በደማችን ይዘን ለዘመናት እንደምንኖር ባለንበት ቦታ በሙሉ ኢትዮጵያዊነትን ወይንም ኢትዮጵያ ወክለን ባህላችንን አጥብቀን እንደምንይዝ የምናሳይበት ቀን ነው። እንግዲህ ይህ ሀብን የሚያደርገው መቼ ነው? በአስራ አራትም አዲሱ ዓመት ላይ ነው። ከነገ ይጀምራል፣ ግን መባቻ ስለሆነ ማለት ነው። ትልቅ ሰፊው ቦታ የሚይዘው የመዝናኛ ዝግጅቱ ነው። ከዛ ውስጥ አንቺ ራስሽ ድምፃዊ ነሽ፣ በርካታ ስራዎችሽም እንደዚሁ አደባባይ የዋሉ ናቸው። አንቺስ በዚህ ላይ የተሳትፎሽ ምን ይመስላል? ምን አይነት የሙዚቃ ድግሶችን ይዘሽ ለመቅረብ ነው ተሰናርተሽ ያለሽው? እሺ፣ ካፍሽ ከነገ ጀምራለሁ። ከቅዳሜ ሰባት ሴፕቴምበር ሰባት ጀምራለሁ የዛለት ብዙ ድርሻዎች አሉኝ። ያው እንደሚታወቀው ልጆችን ይዤ ውዝዋዜ ከልጆች ጋር ባህል ውዝዋዜ አለኝ። እንደ ድምፃዊነት ደግሞ ብዙ ባህላዊ ዘፈኖች የኢትዮጵያ አዲስ ዓመትን የሚያበስሩ እዮሃ አበባዬን አይነት ዘፈኖች አሉኝ። የተለያዩ አውስትራሊያ ውስጥ ያሉ አርቲስቶች ናቸው እየተሳተፉበት ያሉት። ብን የአስራ አራቱንም በአስራ አራቱ እራት ላይም እንደ በአንድ አባልነቴ አንደኛዋ ሜን ዘፋኝ ነኝ። የዛለትም አዲስም ይገኛል። አዲስ አንዱም የምናውቀው በአውስትራሊያ ውስጥ አዲስም ቢሆን ባለፉት ሁለት አመቶች ውስጥ ብዙ የሙዚቃ ያበረከተልን ልጅ ነው። እሱም አለ ጥሩ ድምፃዊ ነው። ብዙ ነገሮች አሉት ለማዝናናት ራሱ እያዘጋጀ ነው የምለውን መሰለ በአስራ አራት ለየት የሚያደርገው የአስራ አራቱን የቤተሰባዊ ፍቅር የሚታይበት ብሔር ብሔረሰቦችን የምናሳይበት ቀን አንድነታችን የሚገለጽበት አመታችንን በፍቅርና በደስታ የምንጀምርበት ነው ብዬ አስባለሁ። የዛለትም ጥሩ ዝግጅቶች አሉን፣ ራቱ አለን፣ እንደተለመደው ቡናው አለን፣ የተለያዩ እንግዶች ጋብዘናል። እርግጠኛ ነኝ ሰፋ ብሏል ዘንድሮ ኔትወርካችን፣ ብዙዎችን እናካታለን ብዬ አስባለሁ። እና ሁላችንም ኢትዮጵያኖች ኢትዮጵያዊነት ስሜት በተሞላበት አዲስ ዓመትን አብረን ልናከብር ዝግጁ ነን። ላልሰማችሁም እባካችሁ የዝግጅታችን ታዳሚዎች ሆኑልን እንላለን። ኤልያስም ኮሚኒቲ አመራር ባርኔጣን አውልቀህ ወደ ኪነጥበቡ ሙያ ያንተም እንደዚሁ በድምፃዊነት ተሳታፊ ነ እና በዛስ ላይ ያንተ ዝግጅት ምን ይሆናል? በሙያዬ ማድረግ ያለብኝን አደርጋለሁ። ግን በአብዛኛው አሁን በዚህ ጊዜ በማስተባበሩ ሁኔታ ላይ ነው የቆየሁት። እነዚህ አሁን በሰባት ለሚደረገው ነገ ማለት ነው ብዙ ባንዶች አሉ። ብዙ ፕሮግራሞች ወጥተዋል። እነዛ ፕሮግራሞች በትክክል መስራት አለመስራታቸውን ግድ ማረጋገጥ ያስፈልጋል። እዛው መገኘት ማስተባበር ያስፈልጋል። በአብዛኛው ከባዱ እና ሰፊው ስራ እሱ ነው የሚሆነው። እርግጠኛ ነኝ ይሄንን ከሰብለ ጋር ሆነን እንወጣዋለን እና ከአመራሮቹ ጋር በአብዛኛው ይሄኛው ነው የሚሆነው የማስተባበሩ እና ኦርጋናይዝ የማድረጉ ጉዳይ ላይ ነው አብዛኛው ያመለት። ከዛ ውጪ እንግዲህ ያው በሙያ የሚጠበቀኝብኝን ነገር አደርጋለሁ። ትልቁ ነገር ግን ያው ነገ የሚደረገው ፕሮግራም ቀን ላይ የሚደረግ ፕሮግራም ነው። እሱን በጣም እንግዲህ በአጭር ጊዜም ቢሆን በጣም ፕሮሞት ስናደርግ ነው የቆየ ነው እና እንደምታስታውሰው አምና በጣም ወደ ስድስት ሺህ ምናምን ሰው የሚሆን አካባቢ ነው የነበረው እና በጣም ሰፊ ህዝብ ነው የነበረው። እግረ መንገዳችንን በዚህ አጋጣሚ አብና ዝግጅቱ እንደዚሁ ጊዜያቸውን ጉልበታቸውን ሰውቶ ሲያዘጋጁ ለነበሩ ቲሞች በሙሉና እንዲሁም ለዳን ይሰፉ በጣም ትልቅ ምስጋና በዚህ አጋጣሚ እናቀርቡ ገባለን። ያለው ነገር ምንድነው ይህንን ነገር ፕሮሞት የግድ ማድረግ ያስፈልጋለሁ። አሁን በየሰበርቡ የግድ መሄድ አለብን። እንደገና በየአፓርትመንቱ መሄድ አለብን። በጣም ብዙ ቅስቀሳ ማድረግ ያስፈልጋለን። ሶሻል ሚዲያ ላይ የሚያስፈልገ መደረግ የነበረበት ነገር ተደርጓል። አሁን እስከጊዜው እንግዲህ በጣም የሚያረካ ሁኔታ ነው ያለው። አንድ ላይ ያለው ከአመራሩ ጋር እና እንደገና ከዝግጅት ኮሚቴ ጋር ያለው ውህደት በጣም ደስ የሚል ነው። አትሊክ በተሳካ ሁኔታ ዘንድሮ ደግሞ አሸብርቀን የቀኑን ፕሮግራም በሚገባ እንወጣለን። ማታ ደግሞ እንግዲህ ቅድም እንዳልኩት ትልቁ የባህል እሴታችን አብሮ ተገናኝቶ፣ ህዙን አክብሮ፣ አብሮ ጠጥቶ፣ አብሮ በልቶ፣ አዲስ ዘመንን ተቀብሎ የሚቀጥለው አመት ደግሞ ዘመኑን ብቻ ሳይሆን ሀሳባችንን በአዲስ ስሜት፣ በአዲስ ፍቅር፣ በአዲስ መተሳሰብ ለስራ የምንዘጋጅበት ቃል የምንገባባበት ምሽል ስለሆነ ያኛው እንግዲህ በአስራ አራት ደግሞ ሁሉም ሰው እንዲመጣ ዋና ቁም ነገር ደግሞ ነገ ለሚኖረው ጉዳይ የእያንዳንዱ ኢትዮጵያዊ ኃላፊነት ስላለ እንደ የባህልም እሴታችንን የምናሳይበት ቀን በመሆኑ እባካችሁ ሁላችሁም ለዝግጅቱ ኑ። ፌስ ፔንቲንግ ስላለ ልጆቻችሁን ይዛችሁ መምጣት ትችላላችሁ። ከዛ ውጪ አብረን መተን ሁላችንም የባህላችን አምባሳደር ነው፣ ለእንግዶቻችን ማለት ነው። መልካም አቶ ኤልያስ የማነ፣ የቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር የህዝብ ግንኙነት ኃላፊ፣ ወይዘሮ ሰብለ ግርማ፣ የቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር የባህልና ኪነ ጥበብ ኃላፊ፣ ስለ ቃለ ምልልሱ እናመሰግናለን። እኛም በጣም እናመሰግናለን። ከሽ መልካም አዲስ ዓመት ለአንተ የሚሆንልህ ለሁላችን። SBS. dot com. dot